ሰላም ለእናንተ ይሁን። ጋቢና ቪዮ የጀመረ ከአሜሪካ ድምፅ ዛሬ አብራችሁን ካመሻችሁ ከሚቀርቡላችሁ ጉዳዮች መካከል መጠቀም ማለት ሚማል ነው። አንድ ለምሳሌ በሕክምና የታዘዘን መድኃኒት በአግባቡ በዚህ ቀን በዚህ ሰዓት ሁኔታ ውስጥ ውሰድ ተብሎ የሚሰጠው ከጤና ተቋም የታዘዘን መድኃኒት በአግባቡ አለመውሰድ ነው። ሌላው ደግሞ ሚስዩዝ ማለት የምንለው ነው። በሕክምና ማለት ነው። እሱ ደግሞ ለምሳሌ ለአንድ በሽታ የታዘዘን ነገር በሌላ ነገር መጠቀም ኢትዮጵያን ጨምሮ በብዙ ታዳጊ ሀገራት ውስጥ መድኃኒቶችን ያላግባብ መጠቀም ከፍተኛ ጤና እክል እየፈጠረ ይገኛል። የችግሩን ስፋትና መፍትሄ የሚጠቁሙን ባለሙያ በምሽቱ ይዘናል። እኝና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ዚ ይመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን አምቹ። ወደ መጀመሪያው ዝግጅት እንሻገር ጨምሮ በብዙ ታዳጊ ሀገራት መድኃኒቶችን ጀምሮ አለመጨረስ በጋራ መጠቀም ከዚህ ቀደም ከነበረ የበሽታ ስሜት ጋር ተመሳሳይ ምልክቶች ሲኖሩ ደግሞ ያለ ሐኪም ትዕዛዝ መውሰድ የተለመደ ነው ይሁንና ይህን መሰል ድርጊቶች በሽታዎች መድኃኒቱን እንዲላመዱ የቀደመ ውጤት እንዳይሰጡ እያደረጉ ይገኛሉ የዓለም ጤና ድርጅት ባወጣው መረጃ መሰረትም ይሄ ችግር በዓለም ላይ ካሉ አስር ትኩረት ሊሰጣቸው የሚገቡ የጤና ተግዳሮቶች መካከል አንዱ መሆኑን ጠቁሟል። ኤደን ገረመ በዚህ ዙሪያ ማብራሪያ እንዲሰጡም ባለሙያ ጋብዛለች። ባለሙያው በመጀመሪያ ራሳቸውን ያስተዋውቃሉ። እኔ ጥላሁን ቀቀባ እባላለሁ የጤና ባለሙያ ነኝ። የሕብረተሰብ ጤና ዲፓርትመንት ውስጥ ጅማ ዩኒቨርሲቲ መምህር ነኝ፣ አሁን እያገለገልኩ ነው ያለሁት እዚህ በፊት በተለያዩ የጤና ተቋማት ውስጥ ሰርቻለሁ። ጤና ጣቢያ ላይም ሆስፒታል ላይም ማለት ጊዜ ደም ባንክ ላይም ሰርቻለሁ። ቶጥላሁን በጣም አመሰግናለሁ። እዚህ ዛሬ ውይይታችን የሚሆነው ጸረ ባክቴሪያ መድኃኒቶችን ስለተላመዱ በሽታዎች እና በዚህ ምክንያት ስለሚመጣ ጉዳት ነው። ጸረ ባክቴሪያ መድኃኒቶችን የተላመዱ በሽታዎች ስንል ምን ማለታችን ነው? ከምንድን ነው እሱ የሚመጣው ይሄ ነገር? እሺ፣ አመሰግናለሁ ደን ምናልባት ነገርየ ትንሽ ጠበብ ያረግሽ ይመስለኛል። ባክቴሪያ ብቻ አይደለም ይሄ ማይክሮቢያል ነው የሚባሉት እነዚህ ጀርሞች ማለት ነው። ይሄ ባክቴሪያን ያጠቃልላል፣ ፈንገስ፣ ቫይረስ እንዲሁም አንዳንድ ጊዜ አሁን በቅርብ ጊዜ ደግሞ እነዚህ ከካንሰር ጋር የተያያዙ ችግሮችን ሲቋቋም ወይም ደግሞ ሕክምና በሚሰጥበት ሰዓት ላይ በፊት በሚድንበት ነገር አልድን ወይም ለዛ ነገር ህመሙን ማስከተል ሲቀጥል ወይንም ደግሞ ሰዎች በፊት ሕክምናውን ሰተን ለባክቴሪያው ሊሆን ይችላል ለፈገሱ ወይንም ደግሞ ለቫይረስ ሊሆን ይችላል ሕክምና ሰተን ለዛ ነገር መልስ አልሰጥ ሲል በፊት የሚድን ለምሳሌ ቶሎ የሚያድን ከሆነ አሁን መዘጌ በፊት በጥቂት ቀን የሚያድን ከሆነ ወይ ደግሞ አንድ አይነት መድኃኒት ብቻ ሰተን የሚድን ከሆነ ያያ ለዛ ቶሎ መልስ ያለመስጠት ወይ አለመሻል ወይ አለመዳን ማለት ነው። አሁን በዓለም ደረጃ ምናልባትም አስር ትኩረት የሚፈልጉ የጤና ችግሮች ውስጥ አንዱ ሆኖ ተካቶ እንግዲህ የጤና ተቋም ተግዳሮት እየሆነ የመጣ ነገር ነው እና እንደዛ ነው። ምናልባት ባክቴሪያ ላይ ብቻ እንዳናተኩር ሰርቼ ሌሎችም ተዋሰያን ለዚህ ነገር አስተዋጽኦ ያደርጋሉ ማለት ነው። መልካም ምክንያቱ ምንድን ነው? እሱ መድኃኒቶቹን የሰዎች ሰውነት አልቀበልም ሊል የሚችልባቸው ምክንያቶች ምንድን ናቸው? በመሰረቱ የሰዎች አልቀበል ብቻ ሳይሆን የመድኃኒቶቹም ወይም ደግሞ ለጸረ ተህዋሱ የምንጠቀም መድኃኒትም አለመስራት ነው። ግን ሁለት ወይ አንዳንዴ እስከ ሶስት ዋና ዋና ምክንያቶች አሉ። አንደኛው ነው አላግባብ መጠቀም ማለት ነው። አላግባብ መጠቀም ማለት ምን ማለት ነው? አንድ ለምሳሌ በሕክምና የታዘዘን መድኃኒት በአግባቡ በዚህ ቀን በዚህ ሰዓት ሁኔታ ውስጥ ውሰድ ተብሎ የሚሰጠውን ከጤና ተቋም የታዘዘን መድኃኒት በአግባቡ አለመውሰድ ነው። ሌላው ደግሞ ሚስዩዝ ማለት የምንለው ነው። በሕክምና ማለት ነው። እሱ ደግሞ ለምሳሌ ለአንድ በሽታ የታዘዘን ነገር ለሌላ ነገር መጠቀም፣ እንደገና ደግሞ አንድ ሰው የታዘዘ ለሌላ ሰው መስጠት፣ ሰዓቱን ጠብቆ ሁኔታዎችን ጠብቆ አለመውሰድም ሌላ እንትን ነው። ሌላ አን መሰረታዊ መነሻ የሚታየው ምንድን ነው? ከአካባቢ ጋር ይሄ ኤንቫይሮንሜንታል ቼንጅ የምንለው የስነ አካባቢ ለውጦችም የአየር ለውጥ፣ እነዚህ እነዚህ ነገሮችም የምናክማቸው ባክቴሪያዎች ተዋሶቹ የራሳቸው የዘረመን ለውጥ ሲያመጡ ህክምናው ላይ ወይ ደግሞ ያንን ነገር ለማዳን የሰጠነው መድኃኒት ተገቢውም ሰውነታችን ወይ ደግሞ በሽታው ለዛ ነገር ተገቢ መልስ ሳይሰጥ ሲቀር ነው ማለት ነው። ነገሮችን ማድረግ ወደዚህ ነገር መከሰት ነው ዋና ዋና ምክንያት የሚታዩ ናቸው። መድኃኒቶችን ማቋረጥን ጨምሮ በቫይረስ ለሚመጡ በሽታዎች የጸረ ባክቴሪያ መድኃኒቶችን መጠቀም የተለመደ ነው እና ይሄ በአብዛኛው ከሕክምና ስህተት የሚመጣ ነው ወይስ ደግሞ መድኃኒቶችን በቀላሉ ከመድኃኒት መደብሮች ማግኘት ከመቻሉ ጋር ተያይዞ የሚመጣ ነው? በጣም ጥሩ። መጀመሪያ ካነሳሁት ጋር የተያያዘ ነው ግን ምንድን ነው በዋናነት አሁን ለመመለስ ያህል ምንድን ነው እንግዲህ ይሄ ከጤና ተቋምና ከሀገር አጠቃላይ እድገት ጋር ሊያያዝ ይችላል። አንዳንድ ጊዜ ከግንዛቤ የሚያያዝ ነገር ይመስላል። አንዳንድ ጊዜ አሁን ማህበረሰባችን ምንድን ነው የሆነ ነገር ሲታመም ፊት በፊቱ ያገኘውን መድኃኒት የመውሰድ ወይ ደግሞ አቅራቢያ የሚያገኙትን መደብር ሄዶ መድኃኒቶቹን ወይም ደግሞ ማስታገሻዎቹ ዝን ብሎ መግዛት ተጠቃሚ ብቻ አይደለም ሻጮቹን፣ በተወሰነ ደረጃ መደብሩ ላይ ያሉ ሰዎችን ይህን ነገር በአግባቡ ካለመገንዘብ የተነሳ ጊዜ የሚሸጡበት እነዚያ ገዢዎቹም ደግሞ አንስቶ የሚጠቀሙት ነገር ይኖራል እና ከመግዛትና ከመሸጥ ጋር ብቻ ሳይሆን ተዋውሶ የመውሰድ አይነት ነገር ይኖራል በኛ ማህበረሰብ እና ከዚህ የተነሳ ለምሳሌ አንድ ምሳሌ ባነሳብሽ ምናልባትም ያልሰለጠነው ዓለም ላይ ቲቢ የሚባል የሳምባ በሽታ የምንለው በተለምዶ ከፍ ያለ በሽታን የማቋቋም ደረጃ ላይ ደርሶ የሚዲያር ኤክስዲያር የምንለው ነገር አለ። በዚህ ድራክ ሬሲስታንስ ና ኤክስክሎሲቪ ድራክ ሬሲስታንት የምንለው ከህዋሱ ወይ ደግሞ ባክቴሪያዎቹ በብዙ መድኃኒት ተመክሮ በምንም ነገር እስካለመቻል ደረጃ የተደረሰበት ማለት ነው። ሰዎች አንዳንድ ጊዜ ያሰኛቸውን ሄዶ ከመደብር ይገዛሉ። ይሄ አንድ ችግር ነው። ሁለተኛ በሐኪም የታዘዘውንም ደግሞ በአግባቡ እንደተባለው እንደታዘዘው፣ በባለሙያ እንደተመከረው አይወስዱም። እነዚህ እነዚህ እንግዲህ አጠቃላይ የጤና ተቋሙ ግንዛቤ መፍጠር አቅምና የህብረተሰቡ አጠቃላይ የጤና ላይ ያለው የግንዛቤ ደረጃ የምንለካበት አንዱ ነው ግን አሁን አሁን ያው የተወሰነ የጤና ተቋም መስፋፋት የጤና ተቋማትን መስፋፋቱ ስላለ አሁን የተወሰነ የተሻሻሉ ነገሮች አሉ ይመስላል። ግን እንደ ሀገር ከዚህ የተነሳ ለምሳሌ ጥናቶች ምን ይሄዳሉ ከሰላሳ አምስት እስከ ሰማንያ ፐርሰንት ስታንዳርድ ትሪትመንት ጋይድላይን የምንለው አለ በዚህ አንድ በሽታ በዚህ ይድናል፣ ይሄ ካልሆነ ቀጥሎ ይሄ ይሰጣል ምናምን ተብሎ የሚቀመጥበት የማከሚያ መመሪያ ማለት ነው። በዛው እስከታዘዙ መድኃኒቶች መድኃኒትን የተቋቋመ ተዋስ የምንለው ከሰላሳ አምስት ፐርሰንት እስከ ሰማንያ በመቶ ደርሷል ማለት ነው። ይህምን ማለት ነው። ይሄ ህመሞች ወይንም ደግሞ በቀላሉ ለሕክምና ለምንሰጠው መድኃኒት ለውጥ የሚያመጡ ህመሞች ከጊዜ ወደ ጊዜ እየቀነሱ መጥቶ እስከ ሰማንያ ፐርሰንት የደረሱበት ሁኔታ አለ። ምናልባትም ቀጣይ የጤና ተቋም ተግዳሮች ዳሮች እየሄደ የሚቀጥል ሁኔታ ነው ለውጥ ካልመጣ እና ካልተሰራበት ማለት ነው። ቲቢን አንስተዋል በምሳሌነትና ና ከቲቢ ሌላ እንደዚሁ መድኃኒት የተላመዱ በሽታዎች በጣም የተለመዱት በሽታዎች ምንድን ናቸው? እንግዲህ ብዙውን ጊዜ ከተቅማጥ ጋር የተያያዙ ነገሮች፣ ኢንትሮኮከስ የምንላቸው ባክቴሪያዎች በብዛት እነ ሳልሞኔላ ና ሰዎች በተለምዶ ታይፎይድ፣ ታይፈስ የምንላቸው እንደገና የመራቢያ አካል አካባቢ የሚያጠቁ ባክቴሪያዎችን እንደዚሁ ከዚህ ጋር የተያያዙ እንዲህ ሌላም ሳል የሚያመጡ በተለምዶ ብርድ ምን የሚባሉ ስታፎረስ የምንለው ባክቴሪያ ለምሳሌ ፔኒስሊን በሚባለው በፊት የሚሰጠው መድኃኒት አሁኑ ነፍስ ከሱ ጋር ፔኒስሊን ግሩፖችን እስከ ማቋቋም ደርሱ። እሱ ብቻ አይደለም ቆዳም ላይ ለችው

መድኃኒት የመቋቋም ድላቸው ከጊዜ ወደ ጊዜ እየጨመረ መጥተዋል። እስቲ እንግዲህ አጠቃለል ነውና ይህንን ችግር ለመቅረፍ መደረግ አለባቸው የሚሏቸውን ነገሮች እየጠቁምኝ እስኪ። ምናልባትም ትልቁ ጉዳይ ይሄ ይመስለኛል። እንግዲህ ይሄ የብዙ ባለድርሻ አካላትን አስተዋጽኦ ወይም ደግሞ ርብርብ ይፈልጋል። ቅድም እንዳልኩሽ፣ ስር የመጀመሪያ ትኩረት ፈላጊ የጤና ችግሮች ወይም ደግሞ የጤና ተግዳሮቶች ይሽ የዓለም ጤና ድርጅት እንዲሁም ደግሞ የአሜሪካውን ሴንተር ፎር ዲዚስ ኮንትሮል የሚባለውን እንደዚሁ አይነት ነገር ውስጥ አስቀምጦታል እና እንግዲህ የመጀመሪያ ባለድርሻ አካላት ተብሎ ከሚጠቀሱት ውስጥ እንግዲህ ማህበረሰቡ ነው። ማህበረሰቡ እዚህ ላይ ትልቁን ድርሻ ይጫወታል። ያ ማለት ምን ማለት ነው? ማህበረሰቡ መድኃኒቶችን ካገኙበት አለመውሰድ፣ ህመም ሲሰማ ወይ ደግሞ የህክምና እርዳታ የሚያስፈልገው ሁኔታ ውስጥ ሲሆን ወደ ጤና ተቋም ሂዶ በጤና ተቋም ብቻ መድኃኒቶችን መውሰድ፣ ከዛ በኋላ መድኃኒቶችን ደግሞ ሐኪሞች ወይ ደግሞ የጤና ባለሙያዎች የሚሰጡትን መድኃኒት እንደተባለው በአግባቡ በህክምና በታዘዘው መሰረት ሰዓቱን፣ ጊዜውን ጠብቆ አንዳንድ ጊዜ እንዳሁን አቀማመጡ እንዲቀመጡላ ብሎ የሚመክሩበት ሁኔታ ነው ያሉ እና ያንን ግንዛቤ ውስጥ ባስገባው መልኩ ጤና ባለሙያዎች የሚሉትን በአግባቡ ተከትሎ ምክንያቱም ሌላ ችግር እንደሚፈጥርበት ህዝቡ ማወቅ አለበት። እንግዲህ ሌላ ደግሞ የጤና ባለሙያዎች እኛ የጤና ባለሙያዎች ድርሻ ብዬ የማስበው ህብረተሰቡን በዚህ ግንዛቤ ማስጨበቅ በምናክምበት ጊዜ ወይንም ደግሞ የጤና ትምህርቶችን በሚሰጥበት ጊዜ ይህን ህብረተሰቡ በአግባቡ ማስበት የመንግስት አካል ወይ የጤና አመራሮች ወይ ደግሞ ሌሎች ባለ ባለድርሻ ከድጋፍ ሰጪዎች እነዚህ እነዚህ ደግሞ ለዚህ ይህን ነገር የምንቆጣጠርበት የህግ ማዕቀፍ ወጥቶለት እንዲሁ ደግሞ ተግባራዊ ደርጎ ችግሩ በቋሚነት መፍትሄ የሚፈለግበት ሁኔታ ትኩረት ሊሰጥበት ደስ ይለኛል። በጣም አብዝቼን የማመሰግነው ለባለሙያ ምክሮትና አስተያየቱት አቶ ጥላሁን ቀቀባ። እኔማ አመሰግናለሁ፣ ደን ስለጋበዝሽ ርስ ልኝ ለመማ እናመሰግናለን። በመከታተል ላይ ያላችሁ ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። በመቀጠል ኬኔዲ አባተ አጫጭር የስፖርት ዜናዎችን ያሰማናል። አቶ ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ሆነው በድጋሚ ተመርጠዋል። ትናንትና ሃያ ሁለት በተካሄደው ምርጫ ላለፉት አራት ዓመታት የኢትዮጵያ እግር ኳስ ፌዴሬሽንን በፕሬዝደንትነት የመሩት አቶ ኢሳያስ ጅራ ከ138 ድምፅ ውስጥ 94 ድምፅ በማግኘት ነው በድጋሚ ተመረጡት። ከአቶ ኢሳያስ ጋር በእጩ ተወዳዳሪነት የቀረቡት አቶ መላኩ ፈንታ 27 ድምፅ ሲያገኙ አቶ ቶኪቻ አለማየሁ ደግሞ 17 ድምፅ አግኝተዋል። በአፍሪካ ኢኮኖሚክ ኮሚሽን የመሰብሰቢያ አዳራሽ ለሁለት ቀናት በተካሄደው የኢትዮጵያ እግር ኳስ ሬሽን የምርጫ ጠቅላላ ጉባኤ ላይ የጉባኤው ተሳታፊዎች የስራ አስፈጻሚ ኮሚቴ አባላትንም ስለመምረጣቸው የፌዴሬሽኑ መረጃ ያመለክታል። ትናንት በተካሄደ የአንትሪም ኮስት ግማሽ ማራቶን ኢትዮጵያውያኑ የዓለም ዘርፍ የኋላውና ጀማል ይመር በዘርፉ የዩናይትድ ኪንግደምን አዲስ ክብረ ወሰን አስመዝግበዋል። በሰሜን አይርላንድ በተካሄደው የግማሽ ማራቶን ውድድር ኢትዮጵያውያኑ የዓለም ዘርፍ የኋላውና ጀማል ይመር የዩናይትድ ኪንግደምን ኦል ካመርስ ክብረ ወሰን በማሻሻል ነው ያሸነፉት። ማንኛውም ፍላጎቱ ያለው አትሌት በሚሳተፍበትና በየአመቱ በሰሜን አይርላንድ በሚካሄደው የአንትሪም ኮስት ግማሽ ማራቶን አትሌት የዓለም ዘርፍ የኋላውና ጀማል ይመር ያለ ፈው ዓመት ድላቸውን በማስጠበቅ ሁለቱም በዘርፉ የሚካሄደውን የዩኬ ክብረ ወሰን በማሻሻል ጭምር አሸንፈዋል በሴቶች ምድብ አትሌት የአለም ዘርፍ ውድድሩን አንድ ሰዓት ከ04 ደቂቃ ከ22 ሰከንድ በመሮጥ ስታጠናቀቅ በወንዶች ደግሞ የሀገሯ ልጅ አትሌት ጀማል ግማሽ ማራቶኑን 59 ደቂቃ ከ04 ሰከንድ በሆነ ሰዓት ነው ያጠናቀቀው ትናንት እሁድ ነሐሴ 22 በተካሄደው በዚህ ውድድር ሌላዋ ኢትዮጵያዊት ፀሐይ ገመቹ አንድ ከ05 ከ01 በሆነ ሰዓት ዘርፍን በመከተል ውድድሩን በሁለተኝነት ስታጠናቅቅ ኬንያዊቷ ቢያትሪስ ቼፕኬሞይ በአንድ ከ ዜሮ ሰባት ከ ሰላሳ ሰባት ሶስተኛ ሆናለች። በወንዶች ምድብ ደግሞ ጀማልን በመከተል ሁለተኛ ና ሶስተኛ የወጡት ኬንያውያኑ አልፍሬድ ንጌኖ ና ሻድራክ ኪማኒንግ ናቸው። በስጋት ውስጥ በተጀመረው የዩክሬን ፕሪሚየር ሊግ ረቡዕ ዕለት የተካሄደ አንድ ጨዋታ ለመጠናቀቅ ከአራት ሰዓታት በላይ ወስዶበታል። በሩሲያ ና ዩክሬን ጦርነት ምክንያት አምና በውድድር ዓመቱ አጋማሽ ላይ የተቋረጠው የዩክሬን ፕሪሚየር ሊግ ባለፈው ሳምንት በስጋት ታጅቦ ተጀምሯል። በዚሁ የውድድሩ መክፈቻ ሳምንት በሩክ ሊቪቭ ና ሜታሊስት ካርኪቭ ክለቦች መካከል ረቡዕ ዕለት የተደረገው ጨዋታ በአየር ጥቃት ማስጠንቀቂያ ድምጾች ወይንም ሳይረን ምክንያት አራት ጊዜ የተቋረጠ ሲሆን ጨዋታው የተጠናቀ መለቀቀው ከተጀመረ ከአራት ሰዓት በኋላ መሆኑን ዘገባዎች አመልክተዋል። የሳይረን ድምጽ በተሰማ ቁጥር ተጫዋቾቹ በሊቪቭ ከሚገኘው ስኪፍ ስታዲየም ጨዋታውን እያቋረጡ የቦምብ ጥቃትን ለመከላከል ወደ ተዘጋጀ የደህንነት ስፍራ ለማምራት ተገደዋል። የደህንነት እርምጃዎች ዋና ቅድሚያ የምንሰጣቸው ጉዳይ በመሆናቸው ሁለቱም ቡድኖች በደህንነት ፕሮቶኮሎች መሰረት የማስጠንቀቂያ ድምጽ ሲሰማ ወደ መጠለያው መሄድ ነበረባቸው ያለው የሀገሪቱ ፕሪምየር ሊግ ጨዋታው የፈጀበት አጠቃላይ ሰዓት አራት ሰዓት ከሰላሳ እንደነበረም አስታውቋል። በስተመጨረሻ እንግዶቹ ሜታሊስቶች ጨዋታውን ሁለት ለ አንድ አሸንፈዋል። በዩክሬን ውድድሮች በሚካሄዱባቸው ስታዲየሞች አካባቢ ለተጫዋቾች የቦምብ መጠለያዎች የተዘጋጁ ሲሆን ደጋፊዎች ግን ስታዲየም መግባት አልተፈቀደላቸውም። በመጨረሻም የአውሮፓ ሻምፒዮንስ ሊግ እና የዩሮፓ ሊግ የምድብ ድልድል ባለፈው ሳምንት ይፋ ሆኗል። ሐሙስ ለት በወጣ ውጣ መሰረት በድምሩ 14 ጊዜ የአውሮፓ ሻምፒዮን የሆኑት ባየር ሙኒክ፣ ባርሴሎና ና ኢንተር ሚላን የሚገኙበት የሻምፒዮንስ ሊጉ ምድብ ሶስት ከፍተኛ ፉክክር የሚጠበቅበት የሞት ምድብ ነው። የቼክ ሪፐብሊኩ ቪክቶሪያ ፕላዘን ሌላው የምድቡ ተፋላሚ ነው። አያክስ፣ ሊቨርፑል፣ ናፖሊ ና ሬንጀርስ ደግሞ በምድብ አንድ፣ ፖርቶ አትሌቲኮ፣ ማድሪድ ባየር ሊቨርኩሰን ና ክለብ ብራግ በምድብ ሁለት፣ ኢንትራ ፍራንክፈርት፣ ቶተናም፣ ስፖርቲንግ ሊዝበን ና ማርሴ በምድብ አራት ኤሲ ሚላን፣ ቼልሲ፣ አርቢ ሳልስበርግ ና ዳይናሞ ዛግሬብ በምድብ አምስት ተደልድለዋል። የአምናው ሻምፒዮን ሪያል ማድሪድ፣ አርቢ ላይፕሲጅ፣ የዩክሬኑ ሻክታር ዶኔትስክ ና ሴልቲክ በምድብ ስድስት፣ እንዲሁም ማንቸስተር ሲቲ፣ ሲቪያ፣ ቦሩሲያ ዶርትሙንድ ና ኤፍሲ ኮፐንገን በምድብ ሰባት ሲደለደሉ፣ ፓሪስ ሴን ጀርሜን፣ ጁቬንቱስ፣ ቤኔፊካ ና ማካቢ ሀይፋ የመጨረሻው ምድብ ተፋላሚዎች ናቸው። የሻምፒዮንስ ሊጉ የምድብ ጨዋታዎች የፊታችን ጳጉሜ አንድ የሚጀምሩ ሲሆን የፍጻሜው ጨዋታ ደግሞ በቱርክ ኢስታንቡል በሚገኘው አታቱርክ ኦሎምፒክ ስታዲየም ሰኔ 3 2015 ዓ ም ይከናወናል። የዩሮፓ ሊግ የምድብ ድልድልም ሐሙስ ዕለት በወጣ እጣ ይፋ የተደረገ ሲሆን ከእንግሊዝ በውድድሩ የሚሳተፉት ማንቸስተር ዩናይትድ እና አርሰናል ጥሩ የሚባል እጣ ደርሷቸዋል። ዩናይትድ ከሪያል ሶሲዳድ፣ ኤፍሲ ሸሪፍ እና ሞኒያ ኒኮሲያ ጋር በምድብ አምስት ሲደለደል፣ አርሰናል ደግሞ በምድብ አንድ አንድ ከፒኤስቪ ከቦዶ ና ኤፍሲ ዙሪክ ጋር ነው የተደለደለው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ፣ ኬኔዳ አባተ፣ አዲስ አበባ። ጤና አባተ፣ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። የኢትዮጵያ ሴቶች የጤና ፈተና ከሆኑት መካከል የጡትና የማህፀን ጫፍ ካንሰር በሽታዎች ይጠቀሳሉ። በሽታዎቹ ዙሪያ ያለው ግንዛቤ እጥረት ሴቶች ሳይረፍድ ምልክቶችን ተመላክተው መፍትሄ እንዳይፈልጉም ከለክሏቸዋል። መላ ለማበጀት በበኩላቸው ከሚንቀሳቀሱ ወጣቶች መካከል አንዷ ዶክተር ቤቴል ሳምሶን ትባላለች። እቴጌ የተሰኘ መተግበሪያ ከአጋሮቿ ጋር በማዘጋጀት ተጠቃሚዎች የመጀመሪያ ደረጃ የበሽታ ምልክቶችን እንዲያውቁ እያስቻለች ትገኛለች። በተያያዥ ሀሳቦች ዙሪያ አነጋግረናታል። እኛ መጀመሪያ ስንጀምር የሲስቴኛ ወይም የረት ተማሪ ነበር እና የሆነ ፕሮጀክት ጀምረን ነበር። ይሄ ደብል ኢምፓርክ የሚባል ነው። እየሄደን እናስተምር ነበር ስለ ካንሰር ና የተለያዩ ማስጠጫ ይህ በደንብ በአማርኛ የተጻፈ ወይም ደግሞ ሰው ለመረዳት የሚችል ማቴሪያል በደንብ አላገኘ ነበር። ከዛ ለምን አንሰራም ብለን ግን ያን አፕሊኬሽን ሰራ ነው። ስንሰራው እንደ ክላስ አሳይመንት እንደ ኖርማል ሆምወርክ ነገር ብላ ዛ ነገር ነበር የጀመርነው። ከዛ ግን አንዴ ሎንች ከተደረገ በኋላ ብዙ ሚዲያ ካቨሬጅ አገኘና ከዛም በኋላ ብዙ ፕሮጀክቶችን እንድንሰራ አገዛና ረዳን። ይሄ መተግበሪያ በምን መልኩ ነው አገልግሎት የሚሰጠው ለሴቶች የጡት ካንሰርን በተመለከተ አስፈላጊ እውቀቶቹን እንዲያገኙ በምን መልኩ ነው የሚያግዛቸው? ምንድን ነው እኛ ሀገር ውስጥ ያየነ ችግር፣ ሰው አልትራሳውንድ የማሞግራፍን ቅድመ ምርመራ የምንጠቀመው እሱ ነው፣ ግን ይዘን በራሳችን ቼክ ስናደርግ እኛ ነው እናደርጋለን። እኛ ምንድን ያሰብ ነው ሰው የጡት ካንሰርን እንዲያውቀው ጡት ካንሰር ቅድመ ምርመ ምርመራ እንዳለው ነው። በጣም አስጊ ደረጃ ሳይደርስ ምርመራና ሕክምና ተደርጎ የመዳን ሁኔታም እንዳለ ለማሳየት ነው። በራስ እንዴት ማየት እንደሚቻል ከዛ ደግሞ ግን በራስ ማየት ብቻ በቂ እንዳልሆነና አልትራሳውንድና ማሞግራም በእድሜ ተወስኖ እንዴት እንደሚሰራ አድርገን እንደዛ ነው ለመስራት የታሰበው በቴጌ ማለት ነው። ቴጌ እንደዛ ከሰራን በኋላ ኦፖርቹኒቲ ነበረን ሳባ አሁን የሚባል አፕሊኬሽን ለመስራት ና ይሄ ሳባ ደግሞ ማለት በአማርኛም በእንግሊዝኛም ካላንደር አድርጎ ወር አበባ መቁጠሪያ ካላንደር ሲሆን ለወር አበባ ጤና ምን ንጽህና መጠበቂያ መንገዶቻችን እና ይሄ የቤተ ምጣኔ እና የአባላዘር በሽታዎችንም ለወጣቶች ያስተምራል። ብዙ ጊዜ የኛ መተግበሪያዎች ያው ቴጌ ሳባ፣ እንደዚህ በሀገራችን ሴቶች እና በሀገራችን ወጣቶች እነሱን ለማገልገል የሚሰሩ ስለሆኑ ቋንቋም በአማርኛ፣ በእንግሊዝኛ፣ ትግርኛ ና በኦሮምኛ የተሰራ መተግበሪያ ነው። መተግበሪዎቻችንን ስንሳያ በአጠገቡ የሶሻል ሚዲያን ወይም ደግሞ ማህበራዊ ሚዲያ እንጠቀማለን እና ይህን ስንጠቀም ሰው ለአንድም ሰዓትም ለምንም ሰዓትም በኢንተርኔት ላይ በሚጠቀምበት ጊዜ የሚጠቀሙ አንዳንድ የጤና መረጃዎችን ማስጨበጫ ፖስተሮችን እንሰራና ሰው ያው በተቀመጠበት ጥሩ ኢንፎርሜሽን ይዞ እንዲሄድ እናደርጋለን። ዶክተር ቤተል ቀደም ብለሽ የጠቀሽልኝ ሁለት አይነት አገልግሎቶች አሉ። ሌሎች ሌሎች ዘርፎች ነበሩ። ነገር ግን የጤና አገልግሎት የሚሰጡ መተግበሪያዎችን ማዘጋጀት አለብኝ እንድት ያደረገች ምክንያቱ ምንድን ነው? እና ግን እኔ እንደ ሜዲሲን ተማሪ ወይ እንደ ሕክምና ተማሪ ብዙ ነገሮችን ለማየት ይችላሉ። እና በተለይ የጡት ካንሰር፣ የማጸንጫፍ ካንሰር ቱን ሴቶች ስታይ ማለት ኢትዮጵያ ውስጥ ከሶስት ከስምንት ታይምስ ሞር ደን ይሄ ወስተር ወይም ደግሞ የስ ውስጥ የምትኖር ሴት ቻንስ አላት አንድ ሴት የመሞት ማለት ነው። ሌሎች ሀገሮች በሰርቫይክል ካንሰር የሚሞቱ ሰዎች የሉም። ሴቶች አይሞቱም በዛ። ምክንያቱም አኗዋል ፓፕ ስሜር የሚሰራላቸው በየዓመቱ ፓፕ ስሜር የሚሰራላቸው አንደቶ የግዴታ ስለሆነ ሴቶች በሰርቫይካል ካንሰር ወይም ደግሞ ማጸጫው ካንሰር ሴቶች በጣም ትንሽ ናቸዋል። ሰራው የወይስና ተዋልዶ ክፍል ውስጥ ነው ራሱ እና ስታይ ሴቶች እንዴት ተቸግረው እንደሚመጡ በውርጃ ሲመርጡ እንዴት እንደሚቸገሩ እንደገና ይህ ብዙ ጊዜ የጤንነት ክትትል ሳያደርጉ የእርግዝና ክትትል ሳያደርጉ ሲቸገሩ ታያለህ። ሌሎች ሀገሮች ተሰምቶ በማይታወቅ ይሄ ሰባይ ክልካን ሳታብሎ ሲሞቱ ታያለህ። እና በጣም ልብ ይሰብራል ለመናገር ነው። አሁን እነዚያን ነገሮችን ፖለቲካል ኢሹ ሆኖ ነው የሚታዩት። ኢቨን ሲቀርቡ እንዲ እንዲ እንዲ ለሴቶች እንዲ እንዲ መደረግ አለበት ሲባል መጀመሪያ ከጤንነት አንግል ነው ማየት ያለበት። ምክንያቱም ሴቶች ያው የማህበረሰባችን ምሰሶ ነን አለት ቁጭ ብለን ስለ ጤና ማውራት እንችላለን። ያው እንደ ተማሪም እንደ ሴትም ስታየው ሁኔታው እንደ ጤና ባለሙያም ሁኔታውን ስታዩ በቃ በጣም የሚያሳዝነው ነገር እና እንደዚህ አይነት ነገሮችን ሰልፍ ከደረገ አንደኛ ኢኮኖሚክ ክሸዋችንን በጣም ሰልፍ ማድረግ እንችላለን። ያንግ ፒፕል ጋር አሁን ፎርቲ ዋን ፐርሰንት ኢትዮጵያን ስፔኩሌሽን ወደንደበስ ወደን ሪሰንት ሪሰርች ምንድነው ከአስራ አምስት አመት በታች ናቸው እና እዛ ላይ ደግሞ ሪፕሮዳክቲቭ ሄልዝ ነገሮችን በጣም ውጤት የሚያደርጉ እነሱ ናቸው። ይሄ ወጣቱ ከስራ ምስራ መስጠታቸው አላደላ እንደ ተማሪ ስታየው ይህንን እንደ ጤና ባለሙያ ስታየው እንዴት እኔ ምን ማድረግ እችላለሁ ትላለህ እና መሰረት ያለበት ነገር ነው ብዬ ስለማምን በጣም አመሰግናለሁ። ዶክተር ቤቴል ወደ ሙሉ የስራ ዘመን የምትገቢበት ሰዓትም ተቀርቧል። ከዚያ በኋላ ምን አይነት እንቅስቃሴዎችን ለማድረግ አስበሻል በጣም ዘውጤ ያግን ያ እኔ ብዙ ነገሮችን ስሰራ እንደ ተማሪ ሆኜ ነው የሰራሁት እና አሁንም ሌላም ነገሮች ካደርግ የማቋረጥ አይመስለኝም እና ብዙ ጊዜ የብራሴ ተናሳሽነት ስለሆነ የሰራሁት ስጨርስም ትምህርቴን አሁን ከስድስት ወር በኋላ ጋር ሳደርግም ያው ጠቅላላ ሐኪም ሆኜም ለመስራት አስባለሁ። ከዛም ደግሞ ግን ፕሮጀክቶቼንም በደንብ ለመስራት አስባለሁ። የሴቶች ጤና ላይ በደንብ መሳተፍ ፈልጋለሁ በተሻሉ እንደገና ደግሞ ከምናን ላይ የሚያጠቁ ነገሮች ኢቨን አመጋገብ በደንብ ሆሊስቲክ ሄልዝ ላይ መስራት እፈልጋለሁ። እና እነዚህ አይነት ፕሮጀክቶችም በደንብ ለመስራት አስባለሁ። ሶሻላይዝ ማድረግ ተቻልኩኝ በጣም ደስ ይለኛል። ካልቻልኩም ግን ፐብሊክ ሄልዝ ለመማር አስቤያለሁ። እኛው ሀገር አን ኤምፕሎይመንት ኦፍ ዶክተር በጣም ፕሪቫለንት በጣም የሆነ ኢሹ ስለሆነ እሱንም እንዴት መፍትሄ ማግኘት እንችላለን የሚለውን ነገርም አብሬ ከጓደኞች ጋ ቶል ማድረግ ፈልጋለሁ እና ስጨርስ አንድ ፕሮጀክት ለሁላችንም አንድ ስራ ሊያስገኝን የሚችል ወይ ደግሞ እንዴት ነገሮችን እንዴት መቀየር እንደምንችል ምካቱም ኢትዮጵያ ውስጥ ያው የሰው ሀይል አደለን ያጣ ነው ያው ሲስተሙ መስተካከል ስላለበት ነው ና ለኔም ለጓደኞችም እንዴት ጆብ ክሬት ማድረግ እንችላለን ሜዲካል ፊልድ የሚለውን መሰት ፈልጋሉ እንደዛ ነስተወክ እንግዲህ ከአንድ እጅግ በጣም አመሰግናለሁ ዶክተር ቤቴል ሳምሶን እቴጌ ስለተሰኘው የጤና ገዝ መተግበሪያ ወይንም አፕሊኬሽን ስለተነጋገርን በተያያዥ ጉዳዮች ላይ ሀሳብሽን ስለሰጠሽን በእጅጉ እናመሰግናለን የጀመርሻቸው ነገሮች ተሳክተው ብዙሀንን ህይወት የሚለውጡ እንዲሆኑ እመኝልሻለሁ ለምሽቱ ወደ ያዝንላችሁ የመጨረሻ ዘገባ እንሻገር። በቤንሻንጉል ጉሙዝ ክልል በግጭቶች ምክንያት ከመኖሪያቸው የተፈናቀሉ ነዋሪዎችን የመመለስ ስራ ስለመጀመሩ ተሰምቷል። ይህ በእንዲህ እንዳለ ክልሉ ከ300 ሺህ በላይ ተማሪዎችን ለማስተማር የሚረዳ የትምህርት ንቅናቄ መጀመሩም ተሰምቷል። ናኮር መልካ የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ ባለፉት አራት ዓመታት በጸጥታ ችግር ሳቢያ ተፈናቅለው ከነበሩ 475 ተፈናቃዮች መካከል ስለተመለሱትና በአሁኑ ጊዜም ለማቋቋም እየተሰራ ነው ስላሉት ተግባር አብራርተዋል። የተፈናቀሉትን ሰዎች ማገዝ ላይ ኢመርጀንሲ ላይ ብዙ ጊዜ ነው ያሳለፍነው እና ከቅርብ ጊዜ ካሳለፍነው ሶስት እና ሁለት ወራት ጀምሮ ወደ መልሶ ማቋቋም ስራ ነው ተገብቶ ያለው። መጀመሪያ ሰላም መረጋገጥ አለበት። ከዛ ዜጎች ወደ ቀያቸው መመለስ አለባቸው። ወዲያውኑ ደግሞ ወደ እርሻና ወደ አንዳንድ ስራዎች ወደ አሁኑ መግባት አለባቸው ተብሎ እዚህ ላይ የተደረገውና እየተደረገ ያለው ውድድር በጣም ከፍተኛ ነው። ድጋፎችም ጎን ለጎን እየተካሄዱ ነው ያሉት። ትልቅ ትኩረት የተሰጠው የጸጥታ ሁኔታ፣ የልማት ሁኔታ፣ የተፈናቃዮችን የማስመለስ ሁኔታ እና ከዚህ ጋር የተያያዙ ጉዳዮች ናቸው። በዚህ እንቅስቃሴ ውስጥ ወደ ሁለት መቶ ሀያ አንድ ሺ የሚጠጉ ዜጎች ወደ ቀያቸው ተመልሷል። ወደ ቀያቸው ከተመለሱም ስራቸውን ጀምረዋል። አቶ ታረቀኝ አክለውም መፈናቀሎች በነበሩባቸው የአሶሳ ካማሽና መተከል ዞኖች እንዲሁም ማውኮሞ ልዩ ወረዳ ውስጥ ከዚህ በፊት ተፈናቅለውባቸው ከነበሩ የክልሉና ሌሎች ክልሎች አካባቢዎች ከነቤተሰቦቻቸው ጋር የተመለሱ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ለማድረግ የተለያዩ ተግባራት በመንግስት እየተከናወኑ መሆናቸውን ገልጸዋል። ከዚህ ጋር ተያይዞ ወደ ሁለት መቶ አንድ ትምህርት ቤቶች ናቸው ወድ እነዚህም በነቅቃዊ ማስፌት ሰምንት በጥም ቢሆን በሸራም ቢሆን በሌላም ቢሆን በአካባቢ ማቴሪያልም ቢሆን ተፈርቶ፣ አስፈላጊ ቁሳቁሶች ተሟልቶ፣ ተማሪዎች ወደ ቀያቸው ተመልሶ ወዲያውኑ ትምህርት መጀመር አለባቸው የሚል ነው የንቅናቄው አካል። ምንም እንኳ ጸጥታው ትንሽ የሚዘገይባቸው አካባቢዎች ካሉ ሁኔታ አቅራቢያቸው ወዳለው ትምህርት ቤት መጥቶ የሚማሩበት ሁኔታ ነው እየተመቻቸ ያለው። ለምሳሌ አሁንና ሶሞ ላይ አስራ ሁለተኛ ክፍል የሚፈተኑ ተማሪዎች ወደዚህ ወደ ሶሳ መጥቶ እየተማሩ ነው ያሉት፣ ፈተናቸውን ይወስዳሉ። ማንም ዘንድሮ ከትምህርት ውጭ፣ ከልማት ውጭ፣ ከስራ ውጭ ማለፍ የለበትም ተብሎ ነው በቁርጠኝነት እየተሰራ ያለው። ከዚህ ጋር ተያይዞ በክልሉ ውስጥ የጸጥታ ችግርን ጨ ጀምሮ በሌሎችም ምክንያቶች ትምህርታቸውን አቋርጠው የነበሩ ተማሪዎችና በትምህርት ላይ የነበሩ ተማሪዎችን በቀጣዩ 2015 ዓ.ም ወደ ትምህርታቸው እንዲመለሱ ንቅናቄ እያደረጉ መሆናቸውን የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ቃሲም ኢብራሂም ገልጸዋል። በቀጣዩ ዓመት ከ300 ሺ በላይ ተማሪዎች ተመዝግበው በትምህርት ገበታቸው ላይ እንዲገኙ መታቀዱንም ኃላፊው ገልጸዋል። ይህ ንቅናቄ ያስፈለግበት ምክንያት ተማሪውንም፣ ማህበረሰቡን ማነቃነቅን ከትምህርት ገበታ ውጪ የሆኑ ተማሪዎችን ወደ ትምህርት ቤት ጥያቄ ነው። እስካሁን ባለው መረጃ ከሶስት መቶ ሺህ በላይ ተማሪ ነው አጠቃላይ ይመዘገባል ተብሎ የሚጠበቀው እንግዲህ አብዛኞቹ ከታ ችግር የነበረባቸው አካባቢዎችን ናቸው። ከዚህ በፊት የነበረው በአምስት መቶ ዘጠና አራት አንደኛ ደረጃና ሰማንያ ዘጠኝ ሁለተኛ ደረጃ እንዲሁም አስራ አንድ አማራጭ መስፈታዊ ትምህርት ቤት እንዲሁም ሰላሳ ስምንት ቀጥደ ህጻናት ላይ ትምህርት ሲሰጥ ነበር። አሁን ባለው መረጃ ግን ው በካፊል ትምህርት ቤቶቻችን የወደሙበት ሁኔታ አለ። እንደዚሁም የትምህርት ቁሳቁስ ውድመት አለ። አቶ ቃሲም ይሄም ተቀብሎ ለማስተማር ታቅዶ ከነበረው በ21 ሺህ ተማሪዎች ብልጫ እንዳለው ጠቁመው በተለይ በፀጥታ ችግር ሳቢያ ትምህርታቸውን አቋርጠው የነበሩ ተማሪዎች እንዲመለሱ ትኩረት መደረጉን ገልጸዋል። እነዚህ ውድመቶችን የወደ ትምህርት ቤቶችንም ጭምር መልስም ወደ ቦታ በመመለስ ነው። ትምህርት ቤት ወደ ትምህርት ቤት ተማሪ የምጠራው ዋና ዓላማው ተማሪ ከትምህርት ቤት በታ ውጭ መሆን ያለበትም ነው። የትኛውም ቦታ ሆነው ትምህርት ቤት ማግኘት አለበት። ድንኳን በሚያስፈልግበት ቦታ ላይ ድንኳን እየተከል ነው። ቆርቆሮ በሚያስፈልግበት ቦታ ላይ ቆርቆሮ እየተከል፣ በምንችለው አግባብ በዚህ መልኩ መሄድ አለብን ነው። አንጻራዊ ሰላም ባለበት ቦታ ላይ ትምህርት እናስጀምራለን ነው። እስካሁን ድረስ በሌሎችም በበጎ ፈቃደኞችን በተለያየ በተናጠልን በጋራም ድጋፍ ያደረጉ አካላቶች አሉ። ድጋፍ ስራም እዚህም እዛም የሚሰበሰበ ነው። ቁሳቁስ መሰብሰብ ለተማሪዎችም የሚያስፈልገውን እንትን ማድረግ አሁን ጉዳቶች ስላሉ ያን ጉዳቶች የሚያካትት ነገር በአንድ ጊዜ ማድረግ አይቻልም። ነገር ግን ያው የተማሪ ቁጥሩ ተፈናቃይ ቁጥሩ እንደዚህ ስለሚበዛ የተሟላ ድጋፍ ማድረግ ባይቻልም ተሞላ ጎደል ድጋፎቹንም እንደዚህ አይነት ደብተር አንዳንዱ ቁሳቁሶች ወደ ትምህርት ቤታ ትምህርት ቤታቸው ላይ ሆኖ የመማሩበት ሁኔታ ይመቻቻል። ምክትል ኃላፊው በቤኒሻንጉል ጉሙዝ ክልል ትምህርታቸውን አቋርጠው የነበሩና የሚመለሱ ተማሪዎችን በአሃዝ ከመግለጽ ቢቆጠቡም የክልሉ ኮሚኒኬሽን ጽህፈት ቤት የክልሉን ርዕሰ መስተዳደር አቶ አሻድሊ ሀሰንን ጠቅሶ በማህበራዊ መገናኛ ገጹ እንዳስነበበው ከሆነ የጸጥታ ችግርን ጨምሮ በተለያዩ ምክንያቶች ከትምህርት ገበታቸው ተፈናቅለው የነበሩ ከ112000 በላይ ተማሪዎችን በቀጣዩ ዓመት ወደ ትምህርት ለመመለስ መታቀዱን መግለጻቸውን አስፍሯል። አብራችን ስለቆያችሁ በእጅጉናመሰግናለን እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።